ጋቢና ቪኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች እንደምናመሻቸው። በዛሬው የጋቢና ዝግጅታችን አስቀድመን ወደ አራት ኪሎ እናምራለን። ህዝብን ከህዝብ የመለያየትና የተሳሳተ ፖለቲካዊ አስተሳሰብና ኪራይ ሰብሳቢነት በኦሮሚያና በሶማሌ ክልሎች መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ተናገሩ ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። የጠቅላይ ሚኒስትሩን ቃል ሰምታችኋል። እናንተስ ምን ትላላችሁ? ተጠያቂው ወይም ተጠያቂዎቹ እነማናቸው? ምክንያቱስ ምንድን ነው? በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻቸውን ስጡን። በሌላኛው ዘገባ የስኳር እጥረትን ለመቃወም በአምቦ ከተማ ለሰልፍ የወጡ ሰዎች ላይ ተኩስ በመክፈት የመከላከያ ሰራዊት አባላት አስር ሰዎችን መግደላቸውን የከተማዋ ባለስልጣን ገለጹ። መከላከያ ሰራዊቶች ናቸው የገደዱ። በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኮፍያ ያላቸውን እና አሉ ሌሎችም ደግሞ ከሆሚቾ የመጡት አሉ በአጠቃላይ አሁን የተለያዩ እንትናን አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው። የአምቦ ከተማ ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ለአሜሪካ ድምጽ የተናገሩት ነው። በሌላኛው ዘገባችን አምስት ኢትዮጵያዊ ሙዚቀኞች ደግሞ ለአፍሪካ ሽልማት ታጭተዋል። እንግዳለን አንድ ኢትዮጵያዊ ድምፃዊ ወይ ሙዚቀኛ ከዜሮ እስከ መቶ ያለችዋን መንገድ ብቻውን ነው የሚጓዙ ራሱ ዜማ ይገዛል፣ ግጥም ይገዛል፣ አቀናባሪ ጋር ሄዶ ይከፍላል። ከዛ ሲዲን ይዞ ሄዶ መርካቶ ላሉ ሙዚቀኞች ይሸጣል። ከሸጠ በኋላ ሬዲዮ ይዞራል ይዞራል፣ ቪዲዮን ይሸጣል። ይህ ሁሉ ጉዞ እንዳለ መታደል ሆኖ ብቻው ነው የሚጓዘው። እንግዲህ ይህንን አስቸጋሪ የሆነ ጉዞ የሚያብራራልን ሄኖክ መሀሪ ነው የጋቢና እንግዳችን ይሆናል። በትናንትና ዕለት ያቀረብናት የጋቢና ሌላኛዋ እንግዳችን ህሊና ተፈራ የጋዜጠኝነትና ሌሎች ስራዎቿን አስመልክቶ የምትለናላት ህልሜን መከተል የትም ብሄድ፣ አትላንቲክ ብሻገርም፣ ኢትዮጵያም ብሄድም፣ የትም አገር ብሆን እኔ ነኝ ህልሜ የትም ሊከተለኝና ልከተለው ይገባል ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሶማሊያ ፕሬዚዳንት መሐመድ አብዱላሂ ሰሞኑን ወደ ኢትዮጵያ የመጡት በአልሸባብ ላይ ከሚካሄደው ውጊያ አንጻር ይበልጥ ድጋፍ ለማግኘት ጭምር መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም አስታውቀዋል። ድጋፍ ጠይቀዋል ኢትዮጵያ አሁን የምትገልጸው ድጋፍ አለም ወታደሮቿን በማሰማራት ገልጻለች የሰላም አስከባሪ ሀይል ዛለ የሶማሊያ የጸጥታ ማውቀር እንዲጠናከር ድጋፍ ታደርጋለች በሁለቱ ሀገሮች መካከል ያለውን ፖለቲካዊ ኢኮኖሚ ግንኙነት ለማጠናከር ጥረት እያደረገች ነው ፕሬዚደንቱ ከዚህ በፊት ኦፊሴላዊ ጉብኝት አድርገዋል አሁንም ቆይታ አድርገዋልና ይሄ የሰሞኑ የእሳቸው የአዲስ አበባ ቆይታ ኢትዮጵያና ሶማሊያ የዲፕሎማሲያዊ ግንኙነት ጥንካሬ ማሳያ ተደርጎ ሊወሰድ ይችላል ፕሬዚዳንቱ ወደ አዲስ አበባ የመጡት በሞቃዲሾ ጥቃት ከተፈጸመ ከቀናት በኋላ ነው። ኬንያ ውስጥ ዛሬ የተካሄደው የፕሬዝዳንታዊ ማጣሪያ ምርጫ በፖሊሶችና በተቃዋሚዎች መካከል ግጭት አስከትሏል። ተቃዋሚዎች በሚበዙባቸው አካባቢዎች ደግሞ የምርጫ ጣቢያዎች ሳይከፈቱ ቀርተዋል። የምርጫ ኮሚሽን ኃላፊ ዋፉላ ቼቡካቲ በምዕራብ ኬንያ ተቃዋሚዎች በሚበረቱባቸው አራት ወረዳዎች ላይ በጸጥታ ተግዳሮቶች ምክንያት ምርጫው እስከ መጪ ቅዳሜ ድረስ እንዲዘገኝ መደረጉንም አስታውቀዋል። ኪሱሙ ላይ በፖሊሶችና በተቃዋሚዎች መካከል በተነሳ ግጭት አንድ ሰው በተኩስ መገደሉን ፖሊሶች ገልጸዋል። በርካታ የኪሱሙ የምርጫ ጣቢያዎች ተዘግተዋል። የምርጫ ባለስልጣኖችም ሊገኙ አልቻሉም። ናይሮቢ የሚገኘው ደሳሳ ሰፈር ኪቤራ ተቃዋሚዎች በምርጫ ጣቢያው ፊት መሰናክል ለመስራት ሲሞክሩ ፖሊሶች እምባ አስመጪ ጋዝ ተኩሰውባቸዋል። በስተመጨረሻም የኩርድ መሪዎች ግጭትን ለማስወገድ ስንል መነጋገሩን በመምረጥ ለነጻነት ያካሄድነውን የህዝበ ውሳኔ ምርጫ ውጤት ልናቆየው እንችላለን ሲሉ ለኢራቅ መንግስት ያቀረቡትን ሐሳብ የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ አልተቀበሉትም። መንግስታቸው ሊቀበል የሚችለው የህዝበ ውሳኔውን መሰረዝና የሀገሪቱ ህገ መንግስትን ማክበር ብቻ ነው ሲሉ ጠቅላይ ሚኒስትሩ አስታውቀዋል። ለምሽቶ የያዝ ናቸው ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪዝ ቱጌዘር ህዝብን ከህዝብ ለመለያየትና የተሳሳተ ፖለቲካዊ አስተሳሰብና ኪራይ ሰብሳቢነት በኦሮሚያና ሶማሌ ክልል መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬ ዕለት ለህዝብ ተወካዮች ምክር ቤት ተናግረዋል። መለስካቸው አማሃ ተከታትሏል። ፖለቲካዊ ምንጩ ህዝቦችን በአንድ አይን የማያይ አመራርም ሆነ የፓብሊክ ሰርቪስ ሰራተኛ፣ የጸጥታ ተቋም አካላት በሚኖሩበት ጊዜ ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። ይሄ ፖለቲካዊ ምክንያት መፈታት አለበት። በወሰን አካባቢዎች ላይ በምንመጣበትም ጊዜ ድርጅታችን ኢህአደግም ሆነ የፌዴራል መንግስቱ ያስቀመጣቸውን ህዝብን ማዕከል ያደረገ የፌዴራል ስርዓት አደረጃጀትን እየተወ መሬትን ማዕከል ያደረገ አስተሳሰብ ስላለና ህዝቡ ከመሬቱ ተነጥሎ መታየት የሚገባ ሆኖ ሲያበቃ ይሄንን አስተሳሰብ የሚያራምዱ ኃይሎች በመኖራቸው ብለን አስቀምጠናል። ስለዚህ የተለየ ነገር ስለተከሰተ ሳይሆን በዚህ አስተሳሰብ ዙሪያ ያደረግነው ትግል ደካማ መሆኑ የዛ ውጤት ተደርጎ ነው መወሰድ ያለበት። ይሄ ፖለቲካዊ ምክንያት ካልተፈታ ግጭቶች ይቀጥላሉ። ጠቅላይ ሚኒስትሩ ሌላው ለግጭቱ መንስኤ ነው ያሉት ደግሞ ኪራይ ሰብሳቢነት በአካባቢው የተንሰራፋ መሆኑን በመግለጽ ነው። ምሳሌዎችንም እያነሱ ይህን ጥቅም ለማስጠበቅ እየተከናወኑ ናቸው ያሏቸውን ድርጊቶች ይዘረዝራሉ። በዚህ አካባቢ የሚካሄደውን የጫት ንግድ በምናይበት ጊዜ የጫት ንግዱን ሞኖፖሊ ለመያዝ የሚደረገው ሩጫ ለዚህ ግጭት ብሔራዊ መልክ እንዲይዝ አድርጎታል። ሁለተኛ፣ በዚህ መስመር ላይ የሚያልፈው የጥቁር ገበያ የዶላር በተከታታይ ባደረግናቸው ኦፕሬሽኖች ከዚህ መስመር በአንድ ወር ጊዜ ብቻ ሁለት ሚሊዮን ዶላር ይዘናል። ስለዚህ በዚህ አካባቢ የሚመላለሰው የጥቁር ገበያ የኮንትሮባንድ እንቅስቃሴ የብሔር መልክ እንዲይዝ ተደርጓል። ምክንያቱ ደግሞ እንደዚህ ካልተደረገ በስተቀር ግጭቶቹ ካልተፈጠሩ በስተቀር እነዚህ ጥገኛ ኃይሎች ይሄንን ንግድ የማስቀጠል እድላቸው በሰላማዊ ሁኔታ ሊቀጥል እንደማይችል ስለሚያውቁ ነው። አለመረጋጋት ባለ ቁጥር ይሄንን ንግድ ለማስቀጠል የሚቻል መስሎ የሚታያቸው እገኞች በየጊዜው በሚያደርጉት ፍጥጫ የብሔር መልክ እንዲይዝ ያደረጉት ግጭቱ እንዲፈጠሩ እንዲፈጠር ሆኗል። Hello, Jibjiga. Hello, Goday. Hello, Gabri Dahar. Hello, Daghbur. Hello, Dabe. Hello, Shini. Gabina VOA. Gabina, Gabina, Gabina. What is the Gabina VOA. Gabina, Gabina, Gabina. gabina. <laughs> ወደ ተከታዩ ዘገባችን የምናልፈው የስኳር እጥረትን ለመቃወም በአምቦ ከተማ ለሰልፍ የወጡ ሰዎች ላይ ተኩስ በመክፈት የመከላከያ ሰራዊት አባላት አስር ሰዎችን መግደላቸው የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ ተናግረዋል። ከአስራ አምስት ሰው በላይ ቆስሏል ብለዋል። የሰራዊቱ አባላት እርምጃን ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ተናግረዋል። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች ለሰልፍ የወጡት የስኳር እጥረትን ለመቃወምና በሕገወጥ መልኩ ስኳር እየተጓጓዘ ነው በሚል እንደሆነ አስረድተዋል። ጽዮን ግርማ ዝርዝር አላት። በአምቦ ከተማ የሚገኙ ነዋሪዎች ለአሜሪካ ድምፅ እንደተናገሩት በሀገሪቱ የተፈጠረውን የስኳር እጥረት ተከትሎ በአምቦ ከተማ ላይም አንድ ኪሎ ስኳር ከ65 እስከ 70 ብር እንደሚሸጥ ነው። እሱም ቢሆን እንደ ልብ እንደማይገኝ ገልጸው ትናንትና ና ዛሬ ለተፈጠረው ግጭት መነሻው ይኸው ስኳር ነው ብለዋል። ስኳር የጫኑ መኪኖች በሕገወጥ መንገድ እየተሻገሩ ነው የሚል መረጃን በመድረሱ ሰዎች እሱን ለመከላከል ዋና የመኪና መንገድ ላይ ወጥተው መንገድ በመዝጋት መኪና አላሳልፍ ብለዋል ይላሉ። ስሙን እንዳንጠቅስ የጠየቀን አንድ የከተማው ነዋሪ ሁኔታው ከጉደር ከተማ የተጀመረ ነው ሲል እንዲህ ያስረዳል ህገወጥ ስኳርና ቡና እያዘዋወራችሁ ተብሎ አምቦ ላይ ሶስት መኪና ተይዞ ነበር ከሶስት ቀን በፊት ያን መስሏቸው ሰዎች ያዙ ሲይዙ ኖርማሊ ኖርማል አናስፈትሽም ነው ኦሬዲ ታጅቦ ነው የመጡት ማለት ነው በሶስት በፓትሮል መኪና ማለት ነው ከየት ነበር የተነሳው የተነሱ እነሱ ከነቀምት ነው ምሉ ኖርማሊ ሌላው ደግሞ ከድዴሳ ነው ምሉ ትክክለኛ ኢንፎርሜሽን ኦሬዲ ነቀምት መድረሳቸው ብቻ ነው የምታውቀው እንጂ ከት እንደመጡ አይታወቁም ስለዚህ አምቦ ከተማ ላይ ሲደርስ ነው መኪናው የተያዘው ነው ጉደር ከተማ ላይ። ከዛ በኋላ ጉደር ላይ ተያዙ። አራት ልጆች ተመጡ። አንዱ የኦሮሚያ ፈጥኖ ደራሽ ነው፣ ከዛ ሌላ ሶስቱ ሲቪል ናቸው። ሌሎቹ ሰዎች ሸሽቶ ወደ ቤታቸው ሲሄዱ የቀሩትን ሶስት መኪና ወደ አሁኑ ወደ ካምፓቸው ያስገቡት ማለት ነው። ያ እነዛ ሶስቱ መኪኖች ምን እንደጫኑ ምን እንደሆኑ አይታወቅም። ስለዚህ ከዛ በኋላ ነው ለአምቦ ጥሪያቸውን የጉደር ልጆች ለአምቦ ጥሪ ያደረሱ። እንዲህ እንዲህ መኪና አልፈዋል እንዳታሳልፉ የሚባል ማለት ነው። ከዛ በኋላ አምቦ መውጫ ላይ መንገድ ተዘጋ። አምቦ ሙሉ ለሙሉ ከተማውን መንገድ ተዘጋ። ከዛ ሲጠብቁ ታደሩ። ምንም የመጣ ነገር የለም ሌሊቱ ሙሉ ዛሬ ጠዋት ላይ አስራ ሁለት ሰዓት ተኩል ላይ ስድስት ኦራል መኪና ከአዲስ አበባ እና ታሳቢ ዶዘር መንገድ የተዘጋበትን ወይ ምናምኖች የሚገፉትን እሱን ጭኖ መጡ። አምቦ መግቢያ ላይ ከአዲስ አበባ ወደ አምቦ መግቢያ ማለት ነው። እዛ ላይ መኪናውን አውረዱ። የተወሰነ ኦልሬዲ ከዛ አንትን አስገፉና ወዲያውኑ ተኩስ የተጀመረ ማለት ነው። በዚያን ሰዓት ወጣቶችም ልጆቹም ወደ ቤት አልገቡ መንገድ ላይ ነበሩ። ከዛ በኋላ ኖርማል፣ እዛ በመጀመሪያ ላይ ምንም የተመታ ሰው የለም። ወደ መሀል ከተማ ኖርማል፣ መሀል ከተማ ደግሞ ሌሎች መኪናዎች የዘጉ ነበሩ። በመኪናው ኃይል መግባት ስላልቻሉ በእግር ነው የገቡት። መሀል መናር አካባቢ ደረሱና ሁለት ሰዎችን አንድ ሴትና አንድ ወንድ የመጀመሪያ የመጣቸው እነሱ ነው ከዛ በኋላ ኖርማሊ ጨዋጭ ተሰማ። ከዛ በኋላ ከግራም ከቀኝም ሰው ይጨዋል። በቃ እነሱ ወደ ታች ነው እንድናደረጓቸው። አሁን ይሄ ሰው የሞቴ ሰው እስካሁን ድረስ የምታወቀው በትክክለኛ የምታወቀው ወደ አስራ ሁለት ሰው ደርሷል። በአሁኑ ሰዓት ማለት ነው፣ ያነጋገር ነው። ሌላ ነዋሪ ደግሞ እኔ ባይን ያየሁት ሁለት ተማሪዎችን ጨምሮ በዛሬው እለት የስምንት ሰው ህይወት አልፏል ብሏል። የአምቦ ከተማ የኮሚኒኬሽን ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ስለ ሁኔታው ለአሜሪካ ድምጽ እንዳስረዱት ህገ ወጥ ስኳር እየተዘዋወረ ነው በሚል ለተቃውሞ ዋና መንገድ ላይ በወጡ ወጣቶች ላይ ተኩስ ተከፍቶባቸው ተገድለዋል ብለዋል። እስከ አስር ሰው የቆሰለ ወደ አስራ አምስት በላይ ናቸው። የክልሉ መንግስት ይህንን የሚያውቀው አይመስለኝም ያሉት አቶ ጋዲሳ ዛሬ ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ እንደነበሩ ጠቅሰው ድንገት ነው ተኩስ የተጀመረው ብለዋል። መከላከያ ሰራዊቶች ናቸው የገደዱ በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኮፍያ ያላቸው እና አሉ ሌሎችም ደግሞ ከሆሚቾ የመጡት አሉ። በአጠቃላይ አሁን የተለያዩ እንትናን ነው አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው እነሱ። እኛ ወደ እነሱ ቀርበት ማየትም አንችልም። በጣም ሰራችዋለን። ለተቃውሞ የወጡት ወጣቶች መንገድ ዘግተው መኪኖችን ማቃጠላቸውንም ተናግረዋል። የተቃጠለ ዳንጎቴ መኪና አለ። አንድም አለች ሁለቱ ላይቻለሁ የዳንጎቴ እና የቴለው የቴሎው ተቃጥሎ ነው። ሰው ከሞት በኋላ እንደዚህ ልጆቹ ከሞት በኋላ ሰው በቃ የሆነ ኢሞሽን ውስጥ ገቡና በጣም ተናዶ እንደዚህ ነው ያደረጉ ይመስለኛል ልጆቹ። አቶ ጋዲሳ በአምቦ ከተማ ውስጥ የተከሰተው ሁኔታ እጅግ አሳዛኝ መሆኑን ጨምረው ገልጸዋል። አሁን ያለው ሪያሊቲ ከዚህ በኋላ እኛ አንደብቅም፣ የምንደብቅበትም ምክንያቱም የለን በቃ ያው እውነት እውነት እውነት ነው ውሸት ውሸት ነውና ያለው ሪያሊቲ ለማንም መስጠት በጣም ዝግጅት ነው ዝግጁ ነው። አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል። ሁኔታው በጣም ከዳም ነው። ከጉባኤው ጀምሮ እስከ ወለጋ መንገዶች ተዘርተዋል። ህዙ ራሱን ለማከላከል ምክንያቱም እኛ መንግስቱ ነው የምንለው እንጂ ከውጭ የመጣብን ወረራ ብሎን አንገምትም። ስለዚህ ህዝብን በግዳጅ እንደ ጠላት በህዝብ ገንዘብ የተገዛውን ት ወንድሞቻችን ናቸው ወታደሮች ህዝብን ይጨፈጭፈዋል ብሎ ስለማንገምት ነገሩ መስመሩን ስቷል። ህግ አለ፣ ህገ መንግስት አለ፣ መንግስት አለ ብለን መንግስትን የምንጠይቀ ምንም ነገር የለም። የአለም ውስጥ የኢትዮጵያ ውስጥ ተጎናችን ትግና ሰላም እንዲመጣልን የምንመኝ ይሆንም። አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በአምቦ ከተማ ግጭት መኖሩንና የሰው ህይወት መጥፋቱን በፌስቡክ ገጻቸው ላይ አስፍረዋል። ምላሻቸውን ለማግኘት ሞክረን ግን ስልካቸው ዝግ ነው የሚል ምላሽ ስላለው ልናገኛቸው አልቻልንም። የፌዴራል የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ዶክተር ነገሪ ሌንጮም ስልካቸው አይመልስም። በተያያዘ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዛሬው ዕለት በፌስቡክ ገጹ ላይ ባወጣው ጽሁፍ በእጅጉ የሚረብሽ ሁከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር ልናሰምርበት እንወዳለን ብሏል። ጽዮንን ለዘገባው እናመሰግናለን። በመግቢያው እንዳልናቸው አምስት ኢትዮጵያዊ ሙዚቀኞች ለከፍተኛ የአፍሪካ ሽልማት ታጭተዋል። የጋቢና ዲጄ ዲጄ ፋቱ ዚ ይገኛል። ዲጄ እነማን ናቸው? እንግዳም አለ። አዎ፣ ዛሬ እንግዳችን እንግዲህ አንዱ ሄኖክ ማሪ ነው። ያለፈው ዓመት አሸንፏል። ከሱ ውጭ እንግዲህ ክብሮም በጃዝ ስንሻው እንደዚሁ በዳንስ ሆል በሬጌ ወይናው እንደሰን ደግሞ በኢንስፕሬሽናል አምል ማላማት ደግሞ በትራዲሽናል አምስት ኢትዮጵያኖች ታቸዋል። በዘንድሮ አምስት ናቸው። ነገ ሱራፌል ሽፈራው ዲጄ ፋቱ ጋቢና ሙዚቃ ላይ በእንግድነት ብዙዎቹን ይዟቸው ይቀርባል። ዛሬ ከሄኖክ ጋር ያደረገው ቃለ ምልልስ ይቅራል። ባለፈው አመት እንግዲህ በመላው አፍሪካ ኮንቲኔንታል ካታጎሪ የቤስት አሬን ቤን ሶል አርቲስት ከቤታቸው ከዛ እንደው ማሸነፍን ትልቅ ደስታ ነበረ። በዘንድሮም ደግሞ እንግዲህ ፍቅር ይሻላል በሚለው ዜማ በሁለት ካታጎሪዎች ማለትም በሪጅናል ካታጎሪ ቤስት ሜል አርቲስት ን ኤስተርን አፍሪካን ሪጅን ኤንድ በመላው አፍሪካ ኮንቲኔንታል ደግሞ ቤስት ሬጌራጋ ዳንሶል አርቲስት ኦ ግሩፕ በሚለው በሁለት በኩል ታጭ ይቻለው ማለት ነው። እንዴት ነው አዲሱ አጩነት ስሜት ምን ፈጠረብህ? ትንሽ ታፍ ነው። ምንድን ነው አሁን ኖሚኒዎቹን እያየውኝ ነው እና አንተ ማየት ትችላለህ። ኢስተርን አፍሪካ ላይ እነ ዳይመንድ ፕላትናም ዛሉ እነ አሊኪባ በጣም ጃይንት ናቸው፣ ትልልቅ አርቲስቶች ናቸው። ሬዲዮም ካታጎሪ ውስጥ ቱፌስ ወይም ቱባባ ትልልቅ የአፍሪካ አርቲስቶች አሉ ና እንደ ቀላል አይደለም። ቀላል አለ ስልህ ግን፣ ለእኔ ከሽልማቱም ከመታጨቱም ከሁሉም ነገር በላይ አስደስተኝ ኢትዮጵያን እዛ ቦታ ላይ ማስጠራት መቻላችን በራሱ ትልቅ አቺቭመንት ነው። እንደ ኢትዮጵያዊ አርቲስት እኔም ጓደኞቼም መታጨትም ማሸነፍም ድል ነው ለኛ። ካለፈው አመት ጀምሮ እስካሁን ድረስ የተጓዝካቸው መንገዶች አሉ፣ ባለፈው ማሸነፍህ እንዲሁም በአሁኑ መታጨትህ ሁ ከዚህ በፊትም ደግሞ ኮክ ስቱዲዮ ላይም አይቻለሁ ና እነዚህ አይነት ነገሮች ምን ፈጠሩልህ? ለአንተ ከኮክ ስቱዲዮ ጀምሮ እስካሁን ያለሁት ምንድን ነው ኤክስፒሪያንስ። አፍሪካ ውስጥ ትልልቅ ቦታ የደረሱት አርቲስቶች ምንድን ነው እያደረጉ ያሉት፣ እሱን ፌስ እያደረግኩኝ ነው በተቻለኝ መጠን። እንዴት ነው እዚህ ጋ የሚደረሰው፣ እንዴት ነው ኮላቦሬት የሚያደርጉት፣ እንዴት ነው ራሳቸውን ማርኬት የሚያደርጉት፣ እሱን ትምህርት ነው ለእኔ። አሁን ትምህርት ላይ ነኝ ብዬ ነው የማምነው። ከዛ ከባለፈው አመት በተሻለ አሁን የኮላቦሬሽን ስራዎች ጀምረናል ዘፈኖች እየጻፈን ነው ከተለያዩ የአፍሪካ አርቲስቶች ጋር ከአዲስ አበባ ሌጎስ ከአዲስ አበባ ናይሮቢ፣ እየተነጋገርን እየተደዋወልን የተደዋወልን ስራዎችን ጀምረናል ነው እሱን ወደ ማድረግ ሄደናል። ምን ምን ጥያቄዎች ወይም ቀረቡልህ ወይም መንገዱ እንዴት ይመስላል? ጥቂት ምሳሌዎችን ልንገር። ወደ ሁለት ሶስት የናይጄሪያ አርቲስቶችን ስጠይቅ ዋሬንች ሙቭ ቱ ሌጎስ ነው የሚሉ በቃ ሙቭ አድርግ ሌጎስ። በመላላክ የሚሆን ነገር አይደለም፣ ለእነሱ አሁን አልታያቸው። ሙቭ ብታደረግ ይቀላል ይለዋል። ቲኑ ላይ ዛስ ሚዚክ ሲል ላይ መገኘት አቬላብሊቲ ሁለቱን ለማስታረቅ እየሞከርኩ ነው፣ ግን ከኢኮኖሚ ጀምሮ በጣም ብዙ ነገር ዲማንድ ያደርጋል። ለምን የነሱ ቲንኪንግ ለሙያው የሚያስፈልገውን ኢንቨስትመንት በሙሉ የሚሰጥ ሪሶርስ አላቸው። ካምፓኒ ጀምሮ ከሙዚክ ኤጀንቶች፣ ፕሮዲሰሮች ጀምሮ ፊድ ያደርጋሉ። ስኑ ላይ ኤነርጂያቸውን ያስቀምጣሉ። ከኢኮኖሚ አንጻር እና ኢኮኖሚም ይገድበናል እኛን። ተነስተው ማያሚና ቢልህ ማያሚ ተነስተ መሄድ የምችልበትን አይነት አቅም እንጠይቃለን። ምክንያቱም ሁሉም ትራቭል ያደርጋሉ። ይብን አብዛኛዎቹ አርቲስቶች ዩናይትድ ስቴትስ ነው ቤዝ ያደረጉት። ዛቁች ብለው ነው ስራቸውንም የሚሰሩት። ለምን ከብዙ ነገር ከሎጂስቲክ አንጻር ኢኮኖሚካሊ ትልቅ አቅም ይጠይቃል። እነሱ የደረሱበት ቦታ እንደዛ እንደዛ አይነት ቻሌንጆች አሉ። ግን ተስፋ አላቸው ቢያንስ በፖቴንሻል እና በብቃት እንደማናንስ እንደምንችል እያረጋገጥን ነው። እና እግዚአብሔር ጋር እንግዲህ እስኪ መልፋት የምንችለው ሆናል። ይህንን ለማግኘት እኮ እነሱ የሰሩት ግራውንድ ወርክ አለ የሰሩት ስራ አለ ብዬ አስባለሁ። አሁን በእኛ አርቲስቶች ዘንድ የማላየውን ነገር ነው። ላይ አሁን ለምሳሌ ኦንላይን ማርኬቲንጋችን፣ ኦንላይን ራሳችንን ማርኬት ምናደረገው የምንሸጠው በተለያዩ ሶሻል ሚዲያዎች ላይ አንታዩ። ምንም ነገር የለም ራሳችንን አንሸጥም። ፎሎወራችንን ሲጥፉልን ወዲያዋን አንልስም ዌብሳይት ኢሜይል አድርገን ዌብሳይት ሴት አፕ አድርገን ምናምን አንታይም ዩ እነዚህ ሬከርድ ሌብሎች ይሄንን ይፈልጋሉ ሄኖክ ማህሪ ነው ምናምን ብለህ ብትልክለት ሄኖክ ማህሪ ነው ብሎ ኦንላይን ላይ ሰርች ያደርግሃል ሳውንድ ክላውድ የሚባል አለ ቢት ቦክስ እንደዚህ አይነት ሰርች ላይ ሳምፕሎች አናስቀምጥም ምናምን እና እንደዚህ አይነት ነገሮች አይታዩምና በዚህ ላይ ምን አስተያየት አለህ ነው የሚገርም ጥሩ ጥያቄ ነው የጠየቀኝ። እንግዲህ አንተም እዚህ ሀገር እያለህ የምታስታውሰው ከሆነ አንድ ኢትዮጵያዊ ድምፃዊ ወይ ሙዚቀኛ ከዜሮ እስከ መቶ ያለችዋን መንገድ ብቻውን ነው የሚጓዘው። ራሱ ዜማ ይገዛል። ዝግትም ይገዛል። አቀናባሪ ገና ሄዶ ይከፍላል። ከዛ ሲዲውን እየሄዶ መርካቶ ላሉ ሙዚቀኞች ይሸጣል። ከሸጠ በኋላ ሬዲዮ ለሬዲዮ ይዞራል፣ ቲቪ ይዞራል፣ ቪዲዮን ይሸጣል። ይሄ ሁሉ ጉዞ እንዳለመታደል ሆኖ ብቻውን ነው የሚጓዘው። ኦን ቶፕ ኦፍ ዚስ ከአለም አለም ስታንዳርድ ጋር አንተ እንዳልከው ራሱን ዩቲዩብ ላይ ከቨር እየሰራ ለማስተዋወቅ ደግሞ ንቃት እንደገና፣ አቅም እንደገና፣ ፎከስ የሚያስፈልጋል። ይሄ ሁሉ ነገር ምንድን ነው የሚያግዝ፣ ሰው ሲኖር እውነት ነው። ይፈጥናል በጣም በጥቂቱ እኛ እየሞከርን ነው። እውነት ለመናገር እኔ እኔ በግሌ እኔ ጆኒራ ጋር ቅርብ ያሉ ሰዎች እንሞክር ኖረናል። አሁን ለምሳሌ እኔ አልበሜን ካወጣሁ በኋላ ኦንላይን ለመሸጥ ወደ ሰላሳ ስምንት ሳይት ላይ ኢንኮር በሚባል ትልቅ እንደ እንደ ኤጀንት አይነት የኦንላይን ላይ ያለ አፕሊኬሽን እንትን ነው ሰላሳ ስምንት ሳይት ላይ እነሱ አቬይለብል ያደረጉታል። እንደ አንተ ኤጀንት ሆነው ይሸጡታል። ከእሱ ጋር ተፈራርሜ ነው አይቲዩንስ ላይም ሸዛምን ስፖቲፋይ፣ ጉግል ፕሌይ እንደዚህ እንደዚህ የመሳሰሉት ላይ ይሸጣል ያለው። አሁን ግን ገብተህ የእኔን ሴል ብታየው በጣም ነው የሚያሳዝን። ለምን ካልከኝ ይህንን ፕሮሞት አድርጎ አስተዋውቆ እንዲሸጥ የመጋበዝ እንትን የለውም። ቁጭ ብሎ ብቻ ሱቆቹ ላይ አቨለብል ያደርጋል፣ እንዲሸጡ ያደርጋል። ይሄንን ደግሞ ኢንከሬጅ የሚያደረግ ሌላ ደግሞ ዌብሳይት ያስፈልጋል። ህዝቡ ጋር እየደረሰ ብዙ እዚህ ላይ ያለ ደግሞ የሚል ቀስቃሽ ያስፈልጋል። አሁንም ወስጄ ከምን ጋር እያያዘዋለሁ ይሄ ከአቅም ጋር ከኢኮኖሚካል ባክግራውንድ አንጻር አየዋለሁ። ለምን እዚህ ላይ ዲፓርትመንት ያስፈልጋል? አንድ አርቲስት አሁን ጁስቲን ቢበር ከኋላው ማኔጀር፣ ኤጀንት፣ ፐብሊክ እንትን ላይ ፒአር የሚሰራ በጣም ብዙ ሰው አለ አብሯቸው ቢሆን አንድ ሰው መጥቶ ሲያስፈርማቸው ሪከርድ ሌብል ሲያስፈርማቸው ይህን ነገር ከኋላቸው ሰፖርት አለ። ፕላስ ወደዛ ለመንገድ ሲሄዱ ደግሞ በጥቂቱም ቢሆን እንደ ካልቸር እነሱ ያውቁታል። ሰንባድ የሄደበትን መንገድ በቀላሉ በዛ ለመሄድ ይሄዳሉ። እኛ እንዳለመጣደር ሜንተር ሜንተር ሆን የሚያሳየን አልነበረም። ዞቻችን በራሳችን ነው ከወፍረን እዚህ ጋር ጋር የደረስነው እና አንዳንዱ እንደውም ምን ይሰራልል? ዌብሳይት ይልል ማኔጀር ምን ይሰራልል? ይልል ለጎራ የምታደርገው ነው የሚመስለው ስራ እንዲያግዝህ አይደለ። ቅርብ ጊዜ ነው እንደ ማኔጀር አለኝ ስትል ሰው አክሴፕት ማድረግ የጀመረው። ከጥቂት ዓመታት በፊት ማኔጀር አለኝ ብትል አረ ጠግቧል፣ ስራ አይፈልግም ነው የምትባለው። ምን በቃ ብዙ ነገራችን ትራዲሽናል ነው። ትንሽ ወደኋላ ቀረት ያልንበት ነገር ነገር አለና ከዛ ከዛ አንጻር ዲስከሬጅ የሚያደርጉ ብዙ ነገሮች አሉ። አያስፈልጉም ግን እያልኩ አይደለም። እውነት ነው፣ በጣም መራመድ አለብን እኩል ከዓለም ጋር ልናስተካክለው የሚገባ ነገር ነው ሁላችንም። በጣም አሪፍ እንግዲህ። በመጨረሻ ላይ ማስተላለፍ የምትፈልገው መልዕክት? ቴንኪው። በጣም ነው የማመሰግነው ፋቲ እንግዲህ ሁልጊዜ ከጎናችን ያለው የሙዚቃችን ወዳጅ አፍቃሪ፣ አሁን እስከ ኖቨምበር ዘጠኝ ድረስ የመምረጥ እድሉ ስላለን ኖቨምበር አስራ አንድ ነው አዋርዱ ስነ ስርዓቱ ዘጠኝ ላይ ይዘጋል። ስለዚህ በአፍሪማ ዳት ኦርግ ላይ የገቡ ድምፅ እንዲሰጡልን እንጠይቃለሁ። አፍሪማ ዳት ኦርግ ብለው ገብተው እኔንም ጓደኞቼንም ድምጻቸውን በመስጠት እንዲያግዙ እኛ ብቻ አይደለንም የምናሸንፈው፣ ኢትዮጵያ ከኋላችን አለችና እንድናሸንፍ በአርት ደግሞ በኢትዮጵያን ስም ካርታው ላይ እንድናስመዘግብ እንዲረዱን እጠይቃለሁ። በቅድሚያ ደግሞ በጣም እግዚአብሔር ይስጥልኛ አመሰግናለሁ ላለው ለሁሉም ለሚተባበሩ ነው። የምሽቱ የመጨረሻ የጋቢና እንግዳችን ጋዜጠኛ ናት፣ ህሊና ተፈራ ስለ ስራዎቿ ከመስታወት አረጋው ጋር ያደረገችው ቃለ ምልልስ የመጨረሻ ክፍል ይቀርባል። I bring you greetings on behalf of Congresswoman Donna Edwards, who could not make it here this evening, but she did write a letter for Helena. Chase the Dream. the Chase the Dream ቼስ ዘ ድሪም ብዬ ድርጅቱን ስመሰረት ህልሜን መከተል የትም ብሄድ አትላንቲክ ብሻገርም ኢትዮጵያም ብሄድም የትም ሀገር ብሆን እኔ ነኝ ህልሜ የትም ሊከተለኝና ልከተለው ይገባል ነው። ቼስ ዘ ድሪም ስር ባህል አለ፣ ጥበብ አለ፣ ፋሽን አለ፣ ሙዚቃ አለ፣ ሁሉ ነገር አለ። ልዩነቱ ከዛኛው ከክብር ለጥበቡ ዓለም አቀፋዊ ይዘት አለው። ይሄ ጠቅላላ አፍሪካውያንን ያቅፋል አሜሪካውያንን ያቅፋል ማንኛውም አይነት አውሮፓውያንንም ሁሉንም የሚያካተተ ነው እርግጥ መስራቾቹ አፍሪካ በቀል ነን እኔም አፍሪካ አሜሪካዊቷም ምክትል መስራቼ በነገራችን ላይ የቼስ ዘ ድሪም ድምጽ ፈሀሪ የሚባል ማገዚን አለ ፈሀሪ የስዋሂሊ ቃል ነው ኩራት ክብር እንደማለት ነው እና ፈሀሪ የሚባል መጽሄት አለን ዌብሳይታችን ላይ አለ በአመት ሁለት ጊዜ ነው የምናወጣው። ያው የቼስ ዘ ድሪምን ዓላማ ማንጸባረቅ ነው። የሁሉንም ከዛም፣ ከታችም፣ ከአሜሪካም፣ ከዩሮፕም ከሁሉም የምንሰበስበውን ምሁሩን በአፍሪካ ጉዳይ ብዙ የሰሩ ትልልቅ ፕሮፌሰሮች አሁን የፔን ስቴት ዩኒቨርሲቲ ቶማስ ሄይል የሚባሉ ትልልቅ መጽሐፍ የጻፉ ሰውዬ ናቸው። እነ ፕሮፌሰር ኬ ሸለማይ ኤትኖሚውዚኮሎጂስት ናቸው። ብዙ በኢትዮጵያም ላይ የሰሩ ኢትዮጵያም የኖሩ የነበሩ ናቸው። እንደ እነሱ አይነት ሰዎችን ከአፍሪካ ጋር ቁርኝት ያላቸው ባህላችንን፣ ሙዚቃችንን ለዓለም ያስተዋወቁልን እና ኢቭኒንግ ኦፍ ካልቸርስ ዙሪያ ዓላማው ምንድን ነው? የ2016 ኦገስት ላይ ነው የጀመርኩት። ዋናው ዓላማ ባህልን መሰረት አድርጎ ሰው በዘሩ በቀለሙ በሃይማኖቱ ይሄ አሁን ዓለማችን ውስጥ የምናየውን ውጥንቅጥ መምታት መስበር ነው ዋነኛ አላማው አንድ ነገር ለማዘጋጀት ያለውን ፈተና የምናውቀው ነው። ግን ህልሜን እውን ለማድረግ ውስጥ ያለውን አይቸው ተግባራዊ አድርጌ ለማየት በምንም አይነት እኔ ፈተና ፈርቻ አልቀመጥ እና እዚህ ኢቭኒንግ ኦፍ ካልቸርስ ውስጥ ባህላት አሉ። የተለያዩ ወግ ባህል፣ ሙዚቃ አለ፣ ስነ አልባሳት አሉ፣ ምግብ አለ። ሁሉንም ነገር መወከል ነው የምንፈልገው እና ደስ ይላል ስታዩ። እኔ ባለፈው አመት በጣም በደስታ ነው የደነገጥኩት። ባይተዋር ነኝ፣ ከሰው ሀገር ነው የመጣሁት። በጣም ብዙ ፈተና አለን። አይቀበሉት ይሆን አይቀበሉት ይሆን የምፈልገው ሁሉንም ማቀፍ ነው እና ግር ብሎ ነው ሰው ሁሉ የመጣው። ስድስት የፋሽን ዲዛይነሮች ነበሩ፣ ከካሪቢያን፣ ከአሜሪካ ሁለት፣ ከኢትዮጵያ ሁለት፣ ከጋና አንድ። ባለፈው አመት ፋሽን ትዕይንት ነበረን። በጎኑ ደግሞ ሰብአዊ የሆነ አንድ ርዕስ እንይዛለን። የቤት ውስጥ ጥቃት ትንሽ ነገር ሰብአዊ ነገር እናያይዝበታለን። በተለይ በዚህ አመት ደግሞ የኢትዮጵያንም አዲስ አመት ያከበርንበት አጋጣሚ ነበር እና ደስ ብሏቸው ነው ያዩት። እንስራ ተሸክመው ድስታ ሲዘን ሰባ ባልደራስ የጥንት እግዚአብሔር ይስጣቸው። እነሱንም ስማቸውን አነሳን ይህን ስላሳወቁን እኛ ደግሞ ቼስተድሪም አትላንቲክን አሻግሮ ደግሞ እዚህ በአድ ምድር ሊያስተዋውቀው ነው የሞከረው። የኢትዮጵያ ሙዚቀኞችን አፍሪካ አህጉር አቀፍ የሆነ መድረኮች ላይ እንዲደርሱ ወይም እንዲበቁ ጥረት ካደረጉት መካከል አንዷ ነሽ። ለምንድን ነው ማን ሞክረው በሚል በተፈራ ፕሮሞሽን አማካኝነት መጻጻፍ ጀመርኩኝ፣ እና ከኮራ ሰዎች ጋር ሳውት አፍሪካ ካሉት ጋር ና የኢትዮጵያ ሙዚቃ እኮ በምንም መልኩ አያንስም፣ እስቲ እንሞክር እና እንደ አጋጣሚ አጠገቤ የነበረው ያንን ም ተነሳሽነት ይዞ የመጣው ቴዎድሮስ ሞሲሳ ነበር። ቴዎድሮስ ሞሲሳን ደግሞ ያወቅኩት ጋዜጠኛው የሚል ዘፈን ዘፍኖ በቃ የጋዜጠኛን ትልቅ ሰውነት ሲያነሳ በቃ በዛ አጋጣሚ ነው የተዋወቅኩት። ና ያንኑ ጋዜጠኛውን የሚለውን ይዞ ነው እንግዲህ ክሊፕ ተሰርቶ ባለው አቅም ከባድ ነበረ። በዛን ጊዜ ያን እንትን ለማድረግ ና እዛ ሄዶ ነበረ ዮሴፍ ገብሬም በጣም በጣም ማደንቀው ሌላ ጀግና የሆነ ልጅ ነው። አንድ ዘፈኑን ይዞ ሄዶ ነበር፣ እጩ ሆኖ። እርግጥ እንደነ ማህሙድ የመሳሰሉ ሰዎች ተወዳድረው በቢቢሲ ትሪ ላይም አሸንፈዋል። ግን የኮራው እንደው ፈር መቅደድ እንችላለን የሚለውን ለማሳየት ተፈራ ፕሮሞሽን ጥረት አድርጓል። ህሊና እንግዲህ ብዙ ያልተነበቡ ብዙ ብዙ ነገሮች አሉሽ። ብዙዎቹንም ማንሳት አንችልም። አሁን ግን ያለፍሽበትን የስራም የሙያውን ውጣ ውረድ መጽሐፍ እንደምታሳትም ይነግረሽኛል። መጽሐፍም እንደጀመርሽ ይነግረሽኛል። ሌላ ዝርዝር ውስጥ መግባት አንችልም፣ ምክንያቱም ሰዓት ይገድበናል። ብዙ ልናወራ የምንችለው ነገር አለ። ከወሬው ባሻገር እኔ ልጠቅስ የምፈልገው ነገር ውስጣችን ያለውን ነገር ቆይ ነገ፣ ቆይ ዛሬ ሳንል ተግባራዊ ማድረግ ፈተና፣ በጣም ብዙ አለው ፈተና አንፍራ ነው የምለው። እንግዲህ ህሊና ተፈራን አክብራን እዚህ ድረስ ስለመጣች እናመሰግናለን። ፕሮግራማችንም በዚሁ ተጠናቋል። ሄኖክ ፌስቡክ አቶ ማሪክ ላይ ታገኙናላችሁ። ስናስተናግዳቸው ያመሸ ነው ሄኖክ ሰማ ግዜር ና እኔም መስታወት አድራጋው ነበርኩ። መልካም